አፍሪካ ንክ ርዕሶች የሶማሊያው ጽንፈኛ እስላማዊ ቡድን አልሻባብ ባለፈው ቅዳሜ ከሞቃዲሾ እንዲወጣ እንዲወጣ ወይም እንደወጣ ይታወሳል። የሶማሊያው ፕሬዚዳንት ሼክ ሸሪፍ አህመድ አማጽያኑ መሸነፋቸውንም አመልክተዋል። አልሻባብ ግን ወታደራዊ ታክቲክ ወይም ታክቲካዊ ማፈግፈግ ነው ያደረግኩት ይላል። ስለ ክስተቱ እንዲያብራሩልን ዋሽንግተን ዲሲ በሚገኘው የሀዋርድ ዩኒቨርሲቲ የአፍሪካ ጥናትና ምርምር ክፍል ባልደረባ የሆኑትን ዶክተር አለም ሀይሉን ጋብዘናል። ምሁሩን ያነጋገረቻቸው የአፍሪካ ቅርሶች አዘጋጅና አቅራቢ አዳነች ፍስሐዬ ናት። ዶክተር አለም አልሻባብ ለምን ከሞቃዲሾ እንደወጣ በሚያምራሩበት ትጀምራለች። በእኔ አስተያየት ተገፍቶ ነው። አንደኛ የረሃቡ ግፊት፣ እዛ በአካባቢው ተይዘው የነበሩት ተቃውሟቸውን እንዳሳዩ እና ደግሞ የዛ ያለው የአፍሪካ የጦር ኃይል ጥቃት እንደፈጸመበትና ያንን እንዲቋቋመው እንዳልቻለ ነው። ራሱ አልሸባበት እንደተናገረው ከሆነ በታክቲክ ምክንያት ነው የወጣ ነው ነው የሚባለው። ግን እኔ እንደሚመስለኝ አልሸሽሙ ዞር አልሆኑ ተገፍቶ ነው የወጣው። ግን ጠፍቷል ማለት እንዳልሆነ ግን የታወቀ ነው። አዎ፣ ስማ ታክቲካዊ ማፈግፈግ ነው ብለውታል። በእርግጥ እንግዲህ ታክቲካዊ ማፈግፈግ ለማድረግ የከበደባቸው ነገር አለ ማለት ነው። እንግዲህ ስላለው ነው ደገፉ አይወጡም። ከከፋ ሁኔታ ለመራቅ ነው እንግዲህ ታክቲካል ውሳኔ ወሰድን ነው የሚሉት። መዳከማቸው የሚያጠራጥር አይመስልም። ምክንያቱም ሳይዳከሙ ለስንት ጊዜ የያዙትን መቆድሾን ለቀው ሊወጡ አይችሉም። ግን ለመዳከማቸው ምክንያት ከሆኑት አንዱ በውስጣቸውም ክፍፍላለን ነው የሚባለው እንግዲህ ማለት ነው። ምክንያቱም አሁን በተለይ በረሃቡ ምክንያት ከህዝብ መሪዎች፣ የክላን መሪዎች ተቃውሞ እንዳሳዩ በዛም አቋም መቀየር እንዳለበት የሚናገሩ ነበሩ። ከዛም ባሻገር ባለፈው ጊዜ ከስንት ወራት በፊት የታወቀ አንድ መሪያቸው የነበረ የስፔሻሊስት የነበረ መሪያቸው ተገድሎባቸዋል። ሌሎችም እንደዚህ ጥቃት ተፈጽሞባቸዋል እና የዓላማቸው መዛባት ብዙ እንትን እንደመጣ የታወቀ ነው። ግን የደቡብ መካከል አካባቢውን አሁን በእነሱ ቁጥር ላይ እንዳለ የታወቀ ነው። ከሞቃዲሾ ግን የፈጡት በግፊት ነው። መዳከማቸውም የታወቀ ነው። በአንድ በኩል ግን ምን ያህል ተዳክመዋል የሚለውን ጥያቄ ነው እንግዲህ መመለስ አንችለው። እንግዲህ የገንዘብ ጉዳይም አለ። የገንዘብ ችግርም ሳይደርስባቸው አልቀረም ነው የሚባለው። አልቃይዳ በትልቁ የደረሰበት ሁኔታ አለ። ተዳክመዋል አልተዳከመም ለማለት ያስቸግራል። ግን መሪው ተገድለዋል። በሌላም ቦታ ብዙ ተገድለውባቸዋል እና እንደሚባለው ከአልቃይዳ ጋር ያላቸው ግንኙነት እንደዛ ጥብቅ ከሆነ ገንዘብ የሚያገኙት ከነሱ ከነበረ በዛም ምክንያት ሊሆን ይችላል። ግን የገንዘብ እጥረት ተፈጥሮባቸዋል ነው የሚባለው። እንግዲህ አንዱ ምክንያት እንግዲህ አሁን በተለይ በመካከለኛ ምስራቅ የአረብ ስፕሪንግ መነሳሳት ህዝባውን አንዱ ያሳየው አልካይዳ እስልምናን እንደ ትልቅ ነገር አድርጎ የእስልምን ሀገርና የአረቡን አካባቢ ሊያስነሳ የነበረው ውድቅ እንደሆነበት ወጣቱ በግብጽ በቱኒዚያ የታየው ምን ያህል ተሰሚነት እንዳልነበረው ነው። በአይዲዮሎጂ ሌቨል ትልቅ ውድቀት እንዳገኘ በመሪዎቹ መጠቃት ምክንያትም ደግሞ እንደተዳከመ እና ተደማምሮ ያ የገንዘቡ መምጣት ያ ሁሉን እንደሚያዳክም የታወቀ ነው። አሁን የእሱ ቦታ ነው የያዘው አልዘባህሪ የቢንላደን ያክል ተሰሚነት እናንት ላልነበረውም እና አንዱ የመዳከም ምክንያት ነው ነው የሚሉት እና ይሄኛው ከዛ ጋር መዛመዱን ግን የያዝ ምን ያህል እንደሚያዳክመው በትክክል ባይታወቅም በተለይ በስራቸው ነው እኔም የሚመስለኝ ለምሳሌ ለመጥቀስ የምንችለው የተባበሩት መንግስታት፣ የምግብ ድርጅት ወርልድ ፉድ ፕሮግራም የሚባለው የአለም የምግብ ፕሮግራም፣ የአለም የምግብ ፕሮግራም ከሁለት አመት በፊት ነው እንግዲህ እስከ አስራ አራት ሰዎች ምግብ ለመስጠት ሄዱ። የበጎ አድራጊዎች የሰናይ ድርጅቶች እንደገደለ በሪኮርድ የታወቀ ነው። ሌሎችን አስፈራርቶ እንዲወጡ አድርጓል። እና ይሄ ከሌላው ከሚሰራው ስራ ሁሉ እንግዲህ ሲዛመድ ብዙ ብዙ ድጋፍ ሊያመጣለት እንደማይችል የታወቀ ነው። እና ያን ያን ሁሉ ተደማምሮ ዳዳክሞ የሚል ይችላል ብያ ምናለሁኝ። አሁን ረሀብ ገብቷል ነው የሚባለው በሶማሊያ በስደት ወደ ኢትዮጵያም ወደ ሌላ ቦታም ለመሄድ የሞከሩ ችግር ላይ ያሉ ልጆቻቸውን ይዘው ያለቻቸውን ንብረት ይዘው ለመውጣት በሚሞክሩበት ጊዜ ሁሉ ሲከለክሏቸው ነበር፣ ነው የሚባለው። እንግዲህ ልክ ነው በትክክል በጋዜጠኞች የተገለጸ ከዛ መጥተው ያመለጡ አንዳንዶች እንደሚገልጹት በመኪና ውስጥ የገቡ ሁሉ እየጎተቱ ከመኪናው ጥሰው እዛ እንዳይወጡ፣ ምክንያቱም እንደ መያዣ ሊያርጓቸው እንዲያደርጉት እንደፈለጉት፣ ሰውንና ህዝቡ እየሰራ በምግብ እንኳን እንዳያገኝ፣ አትሂዱ እስልምናን የማይከተሉ ውጤት ነው ብሎ ህዝቡን ለረሀ መዳረግ ትልቅ መጥፎ ነገር ነው። እና እሱ ሁሉ የሚያሳየው ምን ያህል የአላማ መዛባት እንዳላባቸው ነው። በአጠቃላይም ከህዝብ ጋር እየተራራቁ እንደሆነ ህዝቡ እያራቃቸው እንደሆነ ነው የሚነገረው። ግን በአንድ በኩል ጠፍተዋል ማለት ማንችለው ምንድን ነው ተወደው አይደለም። እዚህ በጉልበት ለመድረስ የቻሉት ኤውድ ገላጋ ድንጋይ ያቀብላ የሚባል ለረሃቡ ለችግሩ የማይደርስለት ብዙ የፖለቲካ ቡድን መንግስታትም በአካባቢ ያሉ በቅርቡ በትክክል አልተረጋገጠም። ግን መሳሪያ ሁሉ የተላ ከነበረ ከመካከለኛ ምስራቅ ና ያ ነው በሀይል ህዝቡ እንዲይዙት ያደረጋቸው እንጂ የአላማቸው ዋናነት አይደለም እና ሙሉ ለሙሉ ተሰጥቷል ደክሟል ማለት አይቻልም። ግን መጥፎ ስራ ያለ ገደብ ሊቆዩ አይችልም። እንደውም አሁንም አብዛኛው ደቡብ ሶማሊያ እንደተቆጣጠሩ ናቸው። በዛም ላይ እንደሚታወቀው እንግዲህ የሽምቅ ውጊያ ሊያካሂዱ ይችላሉ። ቅዳሜ ወጡ ተብሎ ትላንት ደግሞ ትንሽ ግጭት መሳይ ነበረ ሞቅዲሾ። አንዱ እንዲያውም ከሰጡት መግለጫ የወጣ ነው፣ ከአልካይዳ የወሰዱት የአሰራር ዘይቤ ያለ ራሱን አጥፍቶ የማጥፋት እንትን ቦምብ የማድረግ መንገድ ላይ መኪናዎችን ያንን ለማድረግ ይመቸናል፣ ከውስጥ እየመጣን ለማጥቃት የሚሉት አላቸው። እና ለጥፋት አያንሱም፣ ለጥፋት በቂ በቂ ሀይልና ጉልበት አላቸው። መቼም የሶማሊያ ጊዜያዊ መንግስት ወታደሮችና የአፍሪካ ህብረት ሰላም ጠባቂዎች ሞቅዲሾን እየጠበቁ ነው ይባላል እና ምን ያህል ውጤታማ ሊሆን ይችላሉ? በእርሱ አስተያየት አንዱ ደግሞ የሚባለው ምንድን ነው ያ አካባቢ ዘላቂ ሰላም ሊኖረው የሚችል ጥፋቱ ነርሴባ ብቻ አይደለም። መንግስት ደረጃ በመሪዎችም ህዝቡን አቅፈው እንዳይበደል እና ጥሩ አስተዳደር እንዲኖር ሲያደርጉ ነው እና ያንን ህዝቡን በደንብ በትክክል ይዘው እርዳታውም ሌላውም እንዲስተካከል ካደረጉ የህዝቡን ልብ ሊይዙ ይችላል። የአፍሪካ መሪዎችም የዓለምም ህዝብ በጠቅላላ ይህንን ሁኔታ ከጊዜያዊ እርዳታ ብቻ ሳይሆን ዘላቂ በሆነ መንገድ መንገድ የሚገኝበት ከተደረገ ይህ እንዳይደገምና የአካባቢ የረሃብ የጥፋት ና የእልቄት ቦታ እንዳይሆን ተስፋ ሊሰጥ ይችላል ብያምናለሁኝ። በእርሶ አስተያየት አሁን ያለው የ የሶማሊያ ጊዜያዊ መንግስት ምን ቢያደርግ ነው ነገሮች አዎንታዊ መልክ ይዘው ሊራመዱ የሚችሉት? አንዱ በሆነ ባልሆነ በትንሽ በትልቁ ምርስ በርሳቸው መናቆር፣ አሁን በቅርቡ የነበሩት ፕራይም ሚኒስትር እንዲነሱ መደረግ በፓርላማው መሪ ና በጠቅላይ ሚኒስትሩ በነበረው ሽኩቻ ነው የአይነት ሽኩቻ የአይነት እንደ ገና ደግሞ መሰኝነት እንዳይኖር አስተዳደር ኢንክሉሲቭ በሆነ ሰውን ሁሉ ሊያስ በሚችል አካታች የሆነ አሳታፊ አሳታፊ በሆነ መንገድ እንዲንቀሳቀስ ተደረገ እነዚህ ሁሉ ጥያቄዎች ከተመለሱ ነው እንግዲህ ዘላቂ የሆነ መፍትሄ ሊኖር የሚችል እሺ እንግዲህ ዶክተር አለም ሀይሉ ለሰጡኝ ማብራሪያ በጣም አመሰግናለሁ እሺ ደስትልኝ